ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 15 2009 ዓመተ ምህረት ዝግጅታችን ጀምሯል። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን። እኔም ቆንጅት ታዬ ነኝ። የኢትዮጵያ መንግስት ሰራተኛና ማህበራዊ ጉዳዮች ሚኒስትር አቶ አብዱል ፈታህ አብዱላሂ የህጻናትን ጉልበት ብዝበዛና ሌሎችም በህጻናት ላይ የሚካሄዱ ጉዳቶችን አስመልክቶ የሰጡት ማብራሪያ ዘገባ በዚህ ምሽት በመጽሔት ይቀርባል። ለአርዕስተ ዜናው ቆንጂት። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ፈንጂ ያጨቀ መኪና አንድ ፖሊስ ጣቢያ ላይ ፈንድቶ ሲያበቃ ቢያንስ ስምንት ሰው ገደለ አስራ ስምንት ሰው ገደለ ሌሎች አራት አቁስሏል። በአፍጋኒስታንም እንደዚሁ ከባድ ፍንዳታ መድረሱ ተሰምቷል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂታ። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ። በፌዴራል ፖሊሱ ባለስልጣናት መግለጫ መሰረት ከሶማሊያ ዋና ከተማ ሞቃዲሾ ውስጥ ፈንጂ ያጨቀ መኪና የፖሊስ ጣቢያ ላይ ፈንድቶ ቢያንስ ስምንት ሰው ሲገደል ሌሎች አራት አቁስሏል። ጥቃቱ የደረሰው ማካ አልሙካራማ በሚባል ተላላፊ ሰው የሚበዛበት ጎዳና አጠገብ መሆኑ ተገልጿል። ፖሊስ ጣቢያው አካባቢ የነበረ የቪኦኤ ዘጋቢ አህመድ አህመድ መሐመድ ቶዮታ መኪናው ወደ ጣቢያው ሲከንፍ አይቻለሁ ብለዋል። እስካሁን ጥቃቱን ያደረስኩ እኔ ነኝ ያለ ወገን የለም። ቢሆንም በመንግስት ሕንጻዎችና የመንግስት ባለስልጣናት፣ እንዲሁም ሌሎች በሚያዘወትሯቸው ስፍራዎች ጥቃት በማድረስ የሚታወቀው እና የተለመደው አልሸባብ ነው። የደቡብ አፍሪካ ፓርላማ በፕሬዚደንቱ ጃኮብ ዙማ ላይ በምስጢር በሚሰጠው ድምፅ ትምምን ሊነፍጋቸው እንደሚችል የሀገሪቱ ከፍተኛ ዳኞች ብይን ሰጥተዋል። ይሁን እንጂ በጉዳዩ ላይ የመጨረሻውን ውሳኔ መስጠቱን ለፓርላማው አፈ ጉባኤ ትተውላቸዋል። እርሳቸው ደግሞ ከፕሬዚደንቱ ጠንካራ ደጋፊዎች አንዱ መሆናቸው እየተነገረ ነው። ጠቅላይ ዳኛው ሞጎንግ ፍርድ ቤቱ በሙሉ ድምፅ ያስተላለፈውን ውሳኔ ሲያነቡ የምክር ቤቱ አፈ ጉባኤ የፕሬዝደንት ዙማ የቅርብ አጋር ቢሆኑም ትክክለኛውን ተግባር የመፈጸም ኃላፊነት አለባቸው ብለዋል። ተቃዋሚ ፓርቲዎችና አንዳንድ ከፕሬዚደንት ጃኮብ ዙማ የአፍሪካ ብሔራዊ ኮንግረስ ታዋቂ አባላት ለረጅም ጊዜ በሙስና ቅሌቶች ተወጥረው የቆዩት ፕሬዝደንት ስልጣን ይልቀቁ ሲሉ ቆይተዋል። ሁለተኛው የስልጣን ዘመናቸው በአውሮፓውያኑ የዘመን አቆጣጠር በ2019 ዓ ም ከሁለት ዓመት በኋላ መሆኑ ነው ያበቃል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ማዕከላዊ ምዕራብ ክፍለ ግዛት በሚሽጋን ትናንት በአንድ የአውሮፕላን ጣቢያ ጠባቂ ፖሊስ ላይ በስለት ጥቃት ያደረሰው ካናዳዊ ሰው መሆኑ ተገለጸ። መርማሪዎች ጥቃቱ የሽብር ተግባር ነው ሲሉ ደምድመዋል። ሪቻርድ ግሪን ዘገባ ጽፏል፣ ሶሎሞን ክፍሌ ያቀርበዋል። በፌዴራል ፖሊሱ ባለሥልጣናት መግለጫ መሠረት አሞር ፊትዊ ከካናዳ ኪውቤክ ሲሆን በመቶ አለቃ ጄፍ ኔቪል ላይ ጥቃቱን ያደረሰው ሚሽጋን ቢሾፕ ዓለም አቀፍ አውሮፕላን ማረፊያ ከደረሰ ጥቂት ጊዜ በኋላ ነው። ፊትዌ በአረብኛ አላሁ አክባር ማለትም እግዚአብሔር ትልቅ ነው ሲል ድምፁን ከፍ አድርጎ ያሰማ ነበር ተብሎ ተዘግቧል። ጥቃቱን ባደረሰበት ወቅት ዩናይትድ ስቴትስ በሶርያ በኢራቅና በአፍጋኒስታን ሰዎችን ትገድላለች ሲልም ከሷል ተብሏል። የፌዴራል ፖሊሱ ልዩ መርማሪ ዴቪድ ጌሎስ ሲናገሩ በሕጋዊ መንገድ የገባው ፊትዊ ወደ ፍሊንት ኤርፖርት አምርቶ ጥቃቱን ያደረሰው ብቻውን እንጂ ሌላ ተባባሪ የለውም ብለዋል። ግለሰቡ ወታደራዊ ልምድ ያለው መሆኑን የሚጠቁሙ ምንም መረጃ የለንም። ለረጅም ሰዓት ያነጋገርነው መሆኑንና ተባባሪ እንደነበረ ልነግራችሁ እችላለሁ። ምን እንዳነሳሳውም ነግሮናል። በዩናይትድ ስቴትስና ሌሎች ነገሮች ላይ ጥላቻ አለው ማለቱ ብቻ በቂ ይመስለኛል ዛሬ ወደ አውሮፕላን ማረፊያው መጥቶ ጥቃቱን ለማድረስ ያነሳሳውም ይኸው ነው። ኤፍቢአይ ጉዳዩን እየመረመረ ያለው በአሸባሪ ድርጊት መልክ ነው ሲሉም ባለሥልጣኑ አክለዋል። የመቶ አለቃ ኔቪል ጥቃቱ ከደረሰበት በኋላ በጥሩ ሁኔታ በማገገም ላይ መሆኑንና ቁስሉ በቅርቡ ሙሉ በሙሉ ይሽራል ተብሎ እንደሚጠበቅም የፌዴራሉ ፖሊስ ልዩ መርማሪ አስታውቀዋል። በመንገደኞች ላይ የደረሰ ጉዳት ግን የለም ተብሏል። አፍጋኒስታን ውስጥ ሂልማንድ ክፍለ ሀገር ዛሬ በአጥፍቶ ጠፊ በተፈጸመ ከባድ የቦምብ ፍንዳታ ቢያንስ ሀያ ዘጠኝ ሰው ሲገደል ከስድሳ በላይ ቆስሏል። አጥፍቶ ጠፊው መኪና ላይ ባጨቀው ቦምብ ጥቃቱን ያደረሰው ወታደሮችና የመንግስት ሰራተኞች ደመወዛቸውን ለመቀበል ክፍለ ሀገሪቱ ዋና ከተማ ውስጥ ያለ አንድ ባንክ ደጃፍ ላይ ተሰልፈው እየተጠባበቁ ባሉበት ወቅት መሆኑን እማኞች ገልጸዋል። ከቆሰሉት መካከል አንዳንዶቹ በአስጊ ሁኔታ ላይ መሆናቸውን የገለጹት የመንግስት ባለስልጣን ሲቪሎችም የጦር ሰራዊት አባላትም ጭምር እንዳሉባቸው አመልክተዋል። የሮመዳን ወር አብቅቶ ኢድ ኢዳል ፍጥር ሊከበር ጥቂት ቀናት ሲቀሩት ለደረሰው ለዚህ ጥቃት ኃላፊነት የወሰደው ታሊባን ሰማንያ የመንግስት ወታደሮችና የስለላ አባላት ገድለናል ብለዋል። በመጨረሻም በአምናው ፕሬዝደንታዊ ምርጫ ሩሲያ ጣልቃ እንዳትገባ በጊዜው የነበሩት ፕሬዝደንት ባራክ ኦባማና አስተዳደራቸው ስለምንድን ነው ሊያስቆሟት ያልቻሉት ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጥያቄ ሰነዘሩ። ሚስተር ትራምፕ ዛሬ በትዊተር ባወጡት ቃል ነው። በነገራችን ላይ ሩሲያ በምርጫው ውስጥ እጇን ልትከት ያን ያህል ከተሯሯጠች፣ ይሄ ሁሉ የሆነው በኦባማ አስተዳደር ዘመን ነው። ስለምን አላስቆሟትም ብለዋል። ፕሬዝዳንት ትራምፕ ባወጡት ሌላ የትዊተር አስተያየት ደግሞ ከአሁን ቀደም ከፍተኛ የደህንነት ባለስልጣናት እንደተናገሩት ሁሉ አሁን ደግሞ ይኸው የኦባማ አስተዳደር የሀገር ደህንነት ሚኒስትር የነበሩት ጄ ጃንሰንም በትራምፕና በሩሲያ መካከል የተፈጸመ ትልቅ ደባ የለም ሲሉ አስታውቀዋል፣ ሲሉ ጽፈዋል። ጃንሰን ትናንት ለተወካዮች ምክር ቤት የደህንነት ኮሚቴ በሰጡት የምስክርነት ቃል ሚስተር ትራምፕ በምርጫው እንዲያሸንፉ እሳቸውም ሆነ የምርጫ ዘመቻቸው ረዳቶች ከሩሲያ ጋር ሕገ ወጥ በሆነ መንገድ ተመሳጥረው እንደሆነ እኔ አላውቅም ሲሉ ቃላቸውን ሰጥተዋል። ልዩ መርማሪው የቀድሞ የፌዴራል ምርመራ ቢሮ ዲሬክተር ሮበርት ሞለር በዚህ ጉዳይ ዙሪያ ምርመራ እያካሄዱ መሆናቸው ይታወቃል። ዜናው አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የሐሙስ ምሽት ፕሮግራማችን ነው። በምሽቱ ዝግጅታችን በተፈጥሮ አካባቢ ሳይንስና ሕይወት ላይ ያተኮሩ ዘገባዎች እንደዚሁም ባህልና ማህበረሰብ ይኖረናል። በመጽሔትም በርከት ያሉ ዘገባዎችን ይዘናል። ጥቂቱ እስኪ ለቅምሻ ያህል እናሰማችሁ። እነዚህ የተነደፉ የልማት ፕሮግራሞችን በማሳካት በሌላ በኩል ደግሞ የሕብረተሰቡን ግንዛቤ ከማሳደግ አኳያ ሰፋፊ የሆኑ የአዝኔትና የግንዛቤ ስራዎች እየተሰሩ ይገኛሉ ማለት ነው። ስለዚህ ምንም እንኳ ሙሉ ለሙሉ ተቀርፈዋል ባንልም እንደ መንግስት ግን በዚህ በተነደፉ ፕሮግራሞች መሰረት የተገኙ ውጤቶች አበረታች እና አዎንታውና አዎንታዊ ናቸው ብለን እናምናለን። የሰራተኛና ማህበራዊ ጉዳዮች ሚኒስትር አቶ አብዱል ፈታህ አብዱላሂ ናቸው የሰማችኋቸው። በመጽሔት ዘገባ አለን በሌላ በኩል ደግሞ ሳውዲ አረቢያ ያለ ህጋዊ የመኖሪያ እና የስራ ፈቃድ የኖሩ የሚገኙ ኢትዮጵያውያን ወይም በአጠቃላይ የሚገኙ ሰዎች ወደ ሀገራቸው እንዲመለሱ ያስቀመጠችው ጊዜ የጊዜ ገደቡ ከነገ በስቲያ ቅዳሜ ይጠናቀቃል። በረንዳደር ነው የተኙት ሁሉም ማለት ነው። እዛ ጥግ ጥግ ሁሉም ብታዩ የኛው ሻንጣው ይዞ የኛውን ማን ሆኖች ማን ነው እንድብሽ አታውቂም ራሱ በእኔ በኩል አምስት ሞታ አካባቢ አለ የቆረጠው ታዳ በግምት ማለት ነው። ያልቆረጠም ብዙ አለ፣ ግን ምንም መፍትሄ የለውም። ለሳውዲ መንግስት ቀርቧል። እርግጠኛም ባልሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። ሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለነሱ ቀርቧል፣ ግን ውሳኔውን በይፋ እስካሁን አልገለጽም። በትኬትና በአየር በረራ እጦት ምክንያት እየተንገላቱ መሆናቸውን የገለጹ የሳውዲ ተመላሾችና በሳውዲ አረቢያ ሪያድ የኢትዮጵያ ዳያስፖራ ክፍል የኢትዮጵያ ኤምባሲ ዳያስፖራ ክፍል ኃላፊ አቶ ፈይሰል አልይን ድምጽ ነበር የሰማ ነው። ዛች ሀገር እንኳን ሰው አሜሪካ ለመምጣት ስንት መስዋዕትነት እንደሚከፍል ታውቂያለሽ። ርዕሱም እንደሚጠቁመው የተለያዩ ታሪኮች ተሰናስለው አንድ ቦይ ውስጥ የሚፈሱበት መንገድ ነው። ያም ኢትዮጵያ እና እዚህ ያለውን ህብረተሰብ በአንድ ታሪክ ውስጥ እየገመደ የሚራመድ ረጅም ፊልም ነው። ታዋቂና አዳዲስ ተዋናዮች የተሳተፉበት ለተመልካቾች ከትናንት በስቲያ ማክሰኞ ምሽት የተዋወቀ ተከታታይ የቴሌቪዥን ድራማ ነው። የሰማችሁት ጉዳይ ሰንሰለት ይባላል። ከደራሲውና ዳይሬክተሩ ተመስገን አፈወርቅ እንዲሁም ከሌላው የፊልሙ ዳይሬክተር ቴዎድሮስ ለገሰ ጋር የተካሄደ ውይይት በምሽቱ ባህልና ማህበረሰብ ይቀርባል። የኢትዮጵያ ቡና በዓለም ገናናው ኮፊ አራቢካ አደጋ ላይ ነው ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ የደቡብ ሱዳንን ረሃብ ማስታገስ የቻለ ከፍተኛ ሰብአዊ እርዳታ አቅርቦት መገኘቱ ተገልጿል። ይሁን እንጂ በዚያ አካባቢ ያለው ግጭትና ውዝግብ ሕዝቡን ለከፋ ረሃብ ማጋለጡ ተመልክቷል። አሜሪካ ድምፁ ጆሪ ካፓ ያጠናቀረው ዘገባ ቀጥሎ ይቀርባል። ረሃብ ሊወገድ የሚችል ክስተት ይሆን? ደቡብ ሱዳን ውስጥ ግን መንግስትም ሆነ የተባበሩት መንግስታት የረድኤት ድርጅቶች አገሪቱ ውስጥ ያለው ሁናቴ ተስፋ ስጪ ያለመሆኑን ነው የሚገልጹት። የዕለት ምግባቸውን ለማግኘት የሚዋትቱት ሰዎች ቁጥር ባለፈው የካቲት ወር ከነበረው 4.9 ሚሊዮን ዛሬ ወደ ስድስት ሚሊዮን ከፍ ብሏል። ደቡብ ሱዳን ያሉት የፋኦ ወይም የዓለም ምግብና እርሻ ድርጅት ተወካይ ሰርጌ ቴሶት ይህን ያህል ቁጥር ያለው ረሃብተኛ ከዚህ ቀደም ታይቶም ተሰምቶም አያውቅም ይላሉ። አሳሳቢ የተመጣጠነ ምግብ እጥረት እንዳለም ተገልጧል። በቀድሞዎቹ ዩኒቲና ጆንግሊ ክልሎች የነበረው ረሃብ ጋቢ ያለ ቢሆንም አሉ ቶሴት አርባ አምስት ሺህ ህዝብ አደገኛ ለሆነ ችግር ተጋልጧል። የእርዳታ አቅርቦቱ ቀጣይነት ከሌለው ለረሃብ ተጋላጭ ናቸው ሲሉም አሳስበዋል። ብዙ ሰዎች ለረሃብ የተጋለጡ መሆናቸውን የሚያመላክት ሁናቴ ነው ያለው። አስተማማኝ የምግብ አቅርቦት እጥረት ከፍተኛው ደረጃ ላይ ሲደርስ ረሃብ ይከሰታል። የደቡብ ሱዳን ግጭት እስከቀጠለም ድረስ ሰዎች ከዚህ አስከፊ ደረጃ መድረሳቸው አይቀሬ ነው። ለዚህ ሁኔታ መፈጠር ዋነኛው ምክንያት የጸጥታ አለመኖር ነው። ከዚህ ቀደም ውዝግብ የነበረባቸውና ግጭት የሚካሄድባቸው ሶስት ክልሎች ብቻ ነበሩ። አሁን ግን ደቡብ ሱዳን ውስጥ በሁሉም ስፍራ ማለት ይቻላል ግጭቶች አሉ። አስተማማኝ ጸጥታ የለም። በዚህ ምክንያት ሰዎች ይፈናቀላሉ፣ የአርሶ አደሩ ቁጥር ይቀንሳል። ሰብል የሚሰበስብና እህል የሚያቀርብ ገበሬ አይኖርም። ግጭቶች የሚያስከትሉት ሌላም መዘዝ እንዳለ ነው። አሁንም የዓለም የምግብና እርሻ ፕሮግራም ተጠሪው ቲሶት፣ ግጭቱ የሚያስከትሉ አንዱ ችግር ገበያ ላይ በሚቀርበው ብቻ የሚተማመኑ ሰዎች የረሀብ ሰለባ የመሆናቸው ነገር ነው። ግጭት በማይኖርበት ጊዜ እንኳ የገበያው አቅርቦት ከቀነሰ ሰዎች መቸገራቸው አይቀርም። በዚህም የተነሳ ከሀምሳ በመቶ በላይ የሚሆነው የደቡብ ሱዳን ሕዝብ የአስቸኳይ የሰብአዊ እርዳታ ፈላጊ ሆኗል የምግብ የመጠጥ ውኃ የጤና ጥበቃ አገልግሎትና የሕክምና እርዳታ ዋና ዋናዎቹ ናቸው በረዥም ጊዜ ዕቅድም አስቸኳይ እርዳታ አስፈላጊ መሆኑን የፋው ባለስልጣናት አስታውቀዋል ይህ ቀውስ እንዲህ በቀላሉ የምንገላገለው እንዳልሆነም መታወቅ አለበት ባለሥልጣኑ እንደ ገለጡት በግጭቶቹና በረሃቡ የተነሳ በርካታ አርሶ አደሮች ከቤት ንብረታቸው ተፈናቅለው በአሁኑ ወቅት ኡጋንዳ የስደተኞች መጠለያ ጣቢያዎች ውስጥ ይገኛሉ። እናም እንደ አውሮፓውያን የዘመን አቆጣጠር በዘንድሮው የ2017 የመኸር ወቅት ሰብል ይገኛል ቢባል እንኳ በጣም አነስተኛ መሆኑ ከወዲሁ ተገምቷል። ፋኦም ተስፋ የሚያደርገው ቀጣዩን ዓመት ይመስላል። ስለዚህ ደቡብ ሱዳን በአገሪቱ ውስጥ ባለው የጸጥታ መታጣት እንደ አውሮፓን አቆጣጠር በ2018 ዓ ም አስተማማኝ የምግብ ዋስትና አይኖራትም ማለት ነው። የተባበሩት መንግስታት የረድኤት ድርጅቶች በሄሊኮፕተር በመታገዝ ለተቸገረ ሕዝብ ምግብ ከአየር እያደሉ መሆናቸውም ታውቋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አፍሪካ ውስጥ በህጻናት ላይ የሚፈጸም ብዝበዛ ባለፉት ጥቂት ዓመታት በአስር ከመቶ የቀነሰ ቢሆንም የግዳጅ ስራንና የህፃናት ጉልበት ብዝበዛን ለመቀነስና ለማጥፋት ከፍተኛ ድካም ይጠይቃል ሲሉ የኢትዮጵያ የሰራተኛና ማህበራዊ ጉዳዮች ሚኒስትር አስታወቁ። በኢትዮጵያም ችግሩ ሙሉ በሙሉ አልተቀረፈም ብለዋል። መለስካቸው አምሃ ዝርዝሩን ልኳል። ከሰሃራ በስተደቡብ በሚገኙ የአፍሪካ ሀገሮች የህፃናትን ጉልበት ብዝበዛ እና የግዳጅ ስራን በተመለከተ ለሁለት ቀናት የሚቆይ የምክክር መድረክ ዛሬ ረፋዱ ላይ በአዲስ አበባ ኢሊሌ ሆቴል ተከፍቷል። በዚህ የምክክር መድረክ የመክፈቻ ንግግር ያደረጉት የኢትዮጵያ መንግሥት የሠራተኛና ማኅበራዊ ጉዳዮች ሚኒስትር አቶ አብዱልፈታህ አብዱላይ የዓለም የሥራ ድርጅትን ወይም አይኤልኦውን መረጃዎች በመጥቀስ በአፍሪካ ውስጥ 3.7 ሚሊዮን የሚሆኑ ሴቶች፣ ወንዶችና ሕፃናት የግዳጅ ሥራና የጉልበት ብዝበዛ ሰለባዎች ናቸው ብለዋል። ይህ ብቻ አይደለም። ከአምስት እስከ አስራ ሰባት ዓመት ዕድሜ ያላቸው ሃምሳ ስምንት ሚሊዮን የሚሆኑ ሕፃናት ደግሞ የጉልበት ብዝበዛ ይፈጸምባቸዋል። አክለውም ባለፉት አራት ዓመታት በአፍሪካ የሕፃናት ጉልበት ብዝበዛ በአስር በመቶ ወርዷል። ይሁንና ጉልበታቸውን የሚበዘበዙ ሕፃናትን ቁጥር ለመቀነስም ሆነ ከዚያ ባሻገር ደግሞ ይህን ብዝበዛና የግዳጅ ሥራ ጨርሶ ለማጥፋት የበለጠ ድካም ወይንም ሥራ ያስፈልጋል ሲሉ አስገንዝበዋል። ኢትዮጵያን በተመለከተም የችግሩ ምንጭ ድህነትና የግንዛቤ ጉድለት መሆኑን የጠቀሱት ሚኒስትር አብዱልፈታህ መንግስታቸው የልማት ፕሮግራሞችን በመዘርጋትና የአህዝቦት ስራዎች በማከናወን ችግሩን ለማቃለል እየሞከረ ነው ብለዋል። እነዚህ የተነደፉ የልማት ፕሮግራሞችን በማሳካት፣ በሌላ በኩል ደግሞ የኅብረተሰቡን ግንዛቤ ከማሳደግ አኳያ ሰፋፊ የሆኑ እና የግዛቤ ስራዎች እየተሰሩ ይገኛሉ ማለት ነው። ስለዚህ ምንም እንኳን ሙሉ ለሙሉ ተቀርፈዋል ባንልም እንደ መንግስት ግን በዚህ በተነደፉ ፕሮግራሞች መስራት የተገኙ ውጤቶች አበረታችና አዎንታዊ ናቸው ብለን እናምናለን። በዚህ የምክክር መድረክ ሌላው የመክፈቻ ንግግር ያደረጉት በዓለም የሥራ ድርጅት ረዳት ዲሬክተር እና የአፍሪካ አካባቢያዊ ዳይሬክተር ሚስተር አንያ ቹማ በበኩላቸው ከአምስት አፍሪካውያን ሕፃናት አንዱ አሰቃቂ በሆነ የጉልበት ብዝበዛ ይሰቃያል። ይህንን ችግር በቤተሰብ፣ በማኅበረሰብ፣ በከተማ፣ በአገር አቀፍና በዓለም አቀፍ ደረጃ ለመፍታት ግልጽ የሆነ ፍኖተ ካርታ ያስፈልገናል ብለዋል። ችግሩ በዓለም አቀፍ ደረጃ ሁለት መልክ እንዳለውም ይናገራሉ። ችግሩ ሁለት መልክ አለው። በአንድ በኩል ቀንሷል፣ በሌላ በኩል ደግሞ ተባብሷል ማለት ይቻላል። ይህ ማለት የሕፃናት ጉልበት ብዝበዛን የግዳጅ ሥራንና በሰው መነገድን ለማስቀረት ዓለም አቀፍ ጥረት እየተደረገ በመሆኑ ወንጀሎቹን ለመፈጸም ከባድ አድርጎታል። የሚያሳዝነው ገጽታ ግን የወንጀል ድርጊቱ አሁንም አልቆመም፣ እንደቀጠለ ነው። ስለዚህ ጥረታችንን አሁንም መቀጠል አለብን። በተለይም የምጣኔ ሀብት ችግሩ በተሳካባቸው አገሮች ውስጥ ሰዎች ሀገራቸውን ጥለው በመውጣትና የተሻለ ኑሮ ፍለጋ መመላለሳቸው አይቀርም። ሲወጡም ብዙ ዕቃ ይዞ ስለሆነ ጥቃት ይደርስባቸዋል፣ ይበዘበዛሉ እና በብዙዎች ዘንድ የችግሩ ሁኔታ ግንዛቤ ያገኘ ቢሆንም ወንጀሉን የሚፈጽሙት ደግሞ በዚያው መጠን ዘዴያቸውን አስፍተውታል። እኛም ጥረታችንን በጋራ ማስተባበር ይኖርብናል። የሕፃናት ጉልበት ብዝበዛና የግዳይ ሥራ እንዲሁም በሰዎች መነገር ችግር በመላው ዓለም ያለ ችግር እንደሆነ የዓለም ሥራ ድርጅት መረጃዎች ይናገራሉ። ሕገወጥ ከሆነው የግዳይ ሥራም ወንጀሉን የሚፈጽሙት ሰዎች በዓመት 150 ቢሊዮን ዶላር ትርፍ ያጋብሳሉ። ዛሬ የተከፈተውና ነገ የሚጠናቀቀው ይሄ የምክክር መድረክ ከሳህራ በስተደቡብ ያሉ የአፍሪካ ሀገሮችን በመጪው ህዳር ወር አርጀንቲና ለሚካሄደው የሕፃናት ጉልበት ብዝበዛና የግዳይ ሥራ ዓለም አቀፍ ጉባኤ የሚያዘጋጅ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ፣ መለስካቸው ለዘገባው። የሳዑዲ አረቢያ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ያስቀምጠው የጊዜ ገደብ ከነገ በስቲያ ቅዳሜ ይጠናቀቃል። በዚህ ሳምንት ኢትዮጵያን ጨምሮ ሌሎች መንግስታት ዜጎቻቸውን ለማስወጣት የተቀመጠውን የጊዜ ገደብ እንዲራዘም ቢጠይቁም ከሳዑዲ አረቢያ መንግስት የተሰጠ ምላሽ የለም። የዚህ ሳምንት መጨረሻ ኢድ ከመሆኑ ጋር ተያይዞ የመንግስት ባለስልጣናት ቢሮዎች ነገ አርብ ለጁምዓ ከተዘጉ ጉዳዩ በእንጥልጥል ሊቀር ስለሚችል ከፍተኛ ስጋት ፈጥሯል። የኢትዮጵያ አየር መንገድ ከተለያዩ የሳዑዲ አረቢያ ከተሞች ሳምንታዊ የበረራ ቁጥሩን ለማሳደግ ጥረት ቢያደርግም የሳዑዲ አረቢያ የሲቪል አቪዬሽን ፈቃድ የሳዑዲ አረቢያን የሲቪል አቪየሽን ፈቃድ ያገኘው ለተጨማሪ አስራ ሰባት በረራዎች መሆኑን ድርጅቱ አመልክቷል። መስታወት አድራጋው ተጨማሪ ይዛለች። በሳውዲ አረቢያ መንግስት የወጣው የዘጠና ቀናት የጊዜ ገደብ ቅዳሜ ይጠናቀቃል። ከረመዳን ጾም ፍቺ ኢድ በዓል ጋር በተያያዘ ነገ አርብ ጁምዓ ሙሉ ቀን የሳውዲ የመንግስት መስሪያ ቤቶች ዝግ ሆነው ይውላሉ። የኢትዮጵያ የውጭ ጉዳይ መስሪያ ቤት የሳውዲን መንግስት የጊዜ ገደቡ ይራዘም ሲል ጥያቄ ማቅረቡን በሳውዲ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊ ገልጸውልን ነበር። የቀን መራዘም ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር። ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆኖ የእኛን አቋምን በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቲሪየር የሚባል ለእነሱ ቀርቧል። ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። እስካሁን ወደ ሰማንያ ሺህ የሚሆኑ ለመመለስ ለጉዞ ሰነድ የወሰዱ መሆናቸውን ከሀያ አምስት ሺህ በላይ ኢትዮጵያውያን ደግሞ ወደ ኢትዮጵያ መመለሳቸውን በሪያድ የኢትዮጵያ የማህበረሰብ መሪ አቶ ሻውል ጌታውን ገልጸውልን ነበር። የዛሬ ሱሎ ምን ይመስላል? አሁን አዲስ የጉዞ ሰነድ የሚወስድ ሰው እንኳን በጣም ቀንሷል ነው አሁን በአብዛኛው ቲኬት ፈላጊ ነው ያለው። ትንሽ ቲኬት ኢንኮንቬኒንሶች አሉ። አዲስ ገና ትራቭል ዶክመንት የሚወሰ ቁጥሩ በጣም ቀንሷል። መቼ ነው የሚጠናቀቀው? ቀኑ ቅዳሜ ነው የሚጠናቀቀው። ስለዚህ ነገ ክፍት ነው ቢሮችሁ ወይስ ዝግ ነው? እኛ አሁን ምንም በዓልም የለም ምንም የለም። ትክላድ ክፍት አድርገን ነው ኤምባሲውም፣ ኮሚኒቲውም ለካ ሁሉ በየትኛውም ሰዓት ከተናገነ እንጠብቀው ያለው። የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም በሳውዲ ሲቪል አቬሽን ፈቃድ ያገኘው ለተጨማሪ 17 በረራዎች ብቻ መሆኑን ለቪኦኤ ገልጸው ነበር። በአየር ትኬት እጥረትና በበረራ ማጣት ምክንያት እየተንገላቱ እንደሆነ በሳውዲ አረቢያ አብሃ በተባለው የምዝገባ ጣቢያ የሚገኙ ቁጥራቸው በጣም ከፍተኛ የሆኑ ተመላሾች ምሬታቸውን በመግለጽ ላይ ናቸው። ምንም መስ የለውም። በቃ ዝም ብለን ነው ያለና ስንት ናችሁ ትኬት የቆረጣችሁት አሁን? አረ ብዙ ነን። ብዙ ስንት ትሆናላችሁ እንደው በግምት እስቲ ንገር፣ የምታየው በእኔ በኩል አምስት ሞት አካባቢ አለ የቆረጠው፣ በግምት ማለት ነው። ያልቆረጠም ብዙ አለ ግን ምንም መፍትሄ የለውም። አንድ ሰው ሌላ ይላል አንድም ሌላ ይላል ምንም። አዎ ደግሞ የቆረጥነው የአየር ትኬት ደግሞ ለአስራ አምስት በፈረንጅ ማለት በአስራ አምስት ነው። አንድ ወር ሙሉ አለን። ከዛ በአንድ ወር ውስጥ ደግሞ ምን ልንሰራ ነው? አሁንም በርካቶች በትኬት ዋጋው ላይ እና በጉዞ ሰነድ ሂደቱ ላይ ያላቸውን ቅሬታ በመግለጽ ላይ ናቸው። በመጀመሪያ ዘጠኝ ሞቶ ሻንጣ በነጻ ነበር የተባለው አሁን ግን ሻንጣም ሀያ ብቻ ነው። አንድ ሻንጣ ብቻ ነው ማለፍ የሚቻለው። ከሀያ በላይ ከሆነ ብር አስከፍሎ ነው የሚልኩት። የትኛው አየር ፖርት? የኢትዮጵያ አየር ፖርት የሚያግዝን? እኔ አላየሁም እስካሁን ድረስ ማለት ነው። እምባሲም የኛ ራሳቸውን የኛ ማለት ነው በጣም እየበደሉ ነው ማለት። ጥሩ ስራ የሚሰሩት እምባሲ የለም እዚህ ጋር። ኢትዮጵያውያን ሆነ እንደኛ ራሳቸው እናሱም ብር ፈላጊ ብቻ ነው ያለው እዚህ። እና ምን ያህል ትሆናላችሁ? አሁን ቅድም ጓደኛሽ የነገረችኝ ቁጥር አለ እናቱ በጣም ለመቅጣት ይከብዳል። ማለት አንድ ቦታ አይደለም፣ ሁሉም ዞር አንጎሎ አንጎሎ እንደ በረንዳ አደር ነው የተኙት ሁሉም ማለት ነው። እዛ ጥግ ጥግ ሁሉም ብታዩ ያኛው ሻንጣውን ይዞ ያኛውን፣ ማን ነው ልጅሽ? ማን ነው እንድምሽ? አታውቂም። ራሱ መኪና ይጠን ምን ይጠን፣ ማንም ሀላፊነት የለንም። ገበያው ጌታነህ በሳውዲ አረቢያ አብሀ በሚገኘው የኢትዮጵያ የምዝገባ ጣቢያ የጉዞ ሰነድ ለመውሰድ የሚመጡ ተጓዦችን በፈቃደኝነት በማገዝ ላይ ይገኛል። ለአሁን እየተጉላሉም ብዙም ደግሞ አንዳንዶችም ደግሞ ደመወዛቸውን አልተቀበልንም ማንሄድም የሚሏሉ ከአሰሪዎቻቸው ጋር እንደዚህ ግርግሩን ተጠቅመው ገንዘብ የማይከፍሏቸው አረቦች አሉ እና አምጥተው ሶስት ወር አራት ወር አሰርተው ይጥሏቸዋል። እነዛ ደግሞ እጃቸው ላይ ገንዘብ የለም። አሁን ደግሞ ካልተከፈለ አይካሄድም የአየር ትኬት ማለት ነው። እዛ በተረፈ ደግሞ በስማ ይባላል። تا تا شرم علیتون እሱን ካልተሰጠም ያው እንቅስቃሴ ስለሌለ በቀን ቢያንስ ሀያ ሰው ሰላሳ ሰው የሚበስመው የህዝቡ ብዛት ደግሞ ከአራት ሺህ ከአምስት ሺ በላይ ነው ከዛም በላይ ነው የአስድ እንግዲህ ይህን በየቃሉ ያው አሁን ስንት ሰው አለ ማለት ፐርሰናል ዳታ ይህን ያህል ሰው ነው ብዬሽ ልነግርሽ አልችልም የለኝም ነገር ግን ስገምተው ከሁለት ሺህ በላይ የሚሆን ህዝብ አለ ያስባሉ ያው እየዘገዩ የሚመጡ አሉ ትናንት ትላንትናም ከትናንት ወዲያም እንደዚህ የሚገቡ አሉ ማለት ነው ከኢድ በኋላ የሳውዲ አረቢያ መንግስት በረራ ይኑር አይኑር ምንም ያልታሳወቀው ነገር የለም። ሶስት ወሩም ያው ዘጠና ከናት ሲስተናቀቅ አንድ ቀን እንደቀረት አይቀልሽ አሁን ያለው ግን ህዝቡ እየቋረጠበት ተስፋ አሻራ እየሰጠ ነው ያለው። እርግጠኛ ነኝ አንዱ አንዱ ወጥቶ ወደ የሚፈልግ ይመስለኛል። ንዝቡ ከአ ብዛት ማለት ነው። የጉዞ ሰነድ ጨርሰው ትኬት ቆርጠው ለጉዞ ዝግጁ የሆኑት መቼ ይጓዛሉ? በጊዜ ባለመጓዛቸው የሚደርስባቸው ችግርስ ይኖራል ወይ በማለት በሳውዲ አረቢያ የማህበረሰብ መሪ ለሆኑት አቶ ሻውል ጠይቀን ነበር። እሱም እየፈጣን ያለ ነው አሁን የኛ አየር መንገድ የሚችለውን አሁን ጭማሪ እንትን እያለ ነው ያለው። እንደገና የሳውዲ ኤር ዌይስም አሁን እየተነጋገር ያለ ነው። ማረድ ለመደፍ ላይ ስኬጁል እያደረግ ነው አሁን ስብሰባ ላይ ናችሁ። በዚህ ጉዳይ ላይ የሳውዲ መንግስት በሰጠው የዘጠና ቀናት የጊዜ ገደብ ውስጥ ፈቃድ የሌላቸው ዜጎች ሀገሪቱን ለቀው ካልወጡ የገንዘብና የእስራት ቅጣት እንደሚጠበቅባቸው የሳውዲ መንግስት ደጋግሞ አስታውቋል። መስታወት አድራጋውን እናመሰግናለን። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ ባለፈው ዓመት አሜሪካ ላይ ምርጫ በተካሄደበት ወቅት ሩሲያውያን በሀያ አንድ የዩናይትድ ስቴትስ ክፍላተ ግዛት የምርጫ ሂደቶችን በኢንተርኔት እየሰረቡ መግባታቸውን ባለስልጣናቱ እየተናገሩ ነው። በክፍላተ ግዛቱ ባለስልጣኖችና በፌዴራል አገልግሎቶች መካከል በቀላሉ የማይገመት ውጥረት ሰፍኖ እንደነበረ የሚያስረዳ ማብራሪያ ትናንት ለሕግ መምሪያና ለመወሰኛ ምክር ቤት ኮሚቴዎች ተሰጥቷል። የዘጋቢያችን ማይክል ቦውመንን የካፒቶል ሂል ዘገባ አዳነች ፍስሀ ታቀርባለች። የምርጫ መሰረተ ልማቶቻቸው ተሰርስረው እንደነበር በይፋ ያመኑት ሁለት ክፍለ ግዛቶች ብቻ ናቸው። የሩሲያው የሳይበር ጥቃት ከተገመተው በላይ የሰፋ እንደነበር ትላንት ለምክር ቤት አባላት ይፋ ተደርጓል። የአገር ውስጥ የጸጥታ ደህንነት ጥበቃ ሚኒስቴር ባለሥልጣን ጄኔት ማንፍራ ያብራራሉ። የሀያ አንድ ክፍለ ግዛቶች ወይም በሀያ አንድ ክፍለ ግዛቶች ከምርጫ ጋር የተያያዙ ስርዓቶች የስርሰራ ኢላማ መደረጋቸውን የሚያሳይ ማስረጃ አለን። የምክር ቤት የስለላ ጉዳይ ኮሚቴ አባል ሪቻርድ በር ሆኖም የምርጫ ድምፅ ቆጠራው በምንም አይነት አልተሰናከለም፣ አይደል? ልክ ነው። ባለስልጣኖች የስርሰራ ጉዳት የደረሰባቸውን ክፍለ ግዛቶች ከመጥቀስ ተቆጥበዋል። በመራጮች ምዝገባ ላይም ሆነ በሌሎች ከምርጫ ጋር የተያያዙ ጉዳዮች ላይ ስለደረሰውም ነገር አልተናገሩም። ዲሞክራቱ የምክር ቤት የስለላ ኮሚቴ አባል ሴኔተር ማርክ ወርነር ገልጸውታል። ይህን መረጃ ከህዝብ በመደበቅ የአገራችን የጸጥታ ደህንነት በበለጠ ይጠበቃል የሚል እምነት የለኝም። ኮኒ ላውሰን የተባሉ የክፍለ ግዛት ባለሥልጣን ግን መረጃውን ይፋ ስለማድረግ ጉዳይ አስጠንቅቀዋል። ሰው በምርጫ ስርዓታችን ላይ የሚኖረው መተማመንን አስመልክቶ ስለሚያሳስበኝ እንቅልፍ ይነሳኛል። በጣም መጥፎ የሚሆነው ሰዎች የሰጡት ድምጽ ቦታ እንደሌለው አድርገው እንዲያስቡ ብናደርግ ነው። በኦባማ አስተዳደር ወቅት የአገር ውስጥ ደህንነት ጥበቃ ከፍተኛ ባለስልጣን የነበሩት ጄ ጆንሰን የክፍለ ግዛቶች ባለስልጣኖች የሳይበር አደጋን ለይቶ በማምከን ተግባር የፌዴራል እርዳታ መቀበል ላይ እንዳልፈጠኑ ገልጸዋል። በምርጫ ምዝገባ ዳታ ቤት ዙሪያ የምርመራና የመቅዳት እንቅስቃሴ መብዛቱን ስናይ ስላሳሰበኝ ነበር የክፍለ ግዛቶች ባለስልጣናት ከእኛ እርዳታ እንዲጠይቁ ሳበረታታ የነበርኩት። ይሁንና ማዕከላዊነቱ የላላ የምርጫ ሂደትን እንደ ጥንካሬ አድርገው የሚመለከቱ የክፍለ ግዛቶች ባለስልጣኖች የኦባማ አስተዳደር ክፍለ ግዛቶቹ ካስፈለጋቸው ከፌዴራል እርዳታ እንዲያገኙ ማድረጉን አይቀበሉም። በፌዴራልና በክፍለ ግዛቶች ባለስልጣኖች መካከል አለመግባባት መኖሩን የታዘቡ በምርጫ ስርዓት ወቅት ሊኖር ስለሚችል ችግር ያጠኑ የኮምፒውተር ሳይንስ ምሁር አሌክስ ሆልደርማን አስጠንቅቀዋል። በእያንዳንዱ ጉዳይ የማጥቃት አላማ ያላቸው ሰዎች የምርጫ መሳሪያዎችን በማሰናከል የምርጫ ድምጾችን ለመስረቅ የሚችሉበት መንገድ እንዳለን የተገነዘበ ነው። የአሜሪካ ጠላቶች ይህን የማድረግ ብቃት አላቸው። የምርጫ መሳሪያዎቹ ከኢንተርኔት ጋር ያልተያያዙ ሆኖ ሳለ ለምርጫ ፕሮግራም ለማድረግ የተጠቆሙበት ሶፍትዌር ሊሰረሰር ይችላል። አድማጮች፣ የዜናና የዘገባዎች ክፍለ ጊዜ ተጠናቋል። አንድ አፍታ ዋና ዋናዎቹን የምሽቱን ዜናዎች አሰምተን ወደ ቀጣዮች ወደ ሁለተኛው አጋማሽ እንዞራለን። ባለፈው ፕሬዝደንታዊ ምርጫ ሩሲያ ጣልቃ እንዳት ገባ በጊዜው የነበሩት ፕሬዝደንት ባራክ ኦባማና አስተዳደራቸው ስለ ምን ሊያስቆሟት አልቻሉም ሲሉ ፕሬዝደንት ዶናልድ ትረምፕ ጠየቁ። ሚስተር ትረምፕ ዛሬ በትዊተር ባወጡት ቃል ነው በነገራችን ላይ ሩሲያ በምርጫው ውስጥ እጇን ልትዶል ያን ያህል ከተሯሯጠች ይሄ ሁሉ የሆነው በኦባማ አስተዳደር ዘመን ነው ስለምን አላስቆሟትም? ያሉት ፕሬዚዳንት ትራምፕ ባወጡት ሌላ አስተያየት ደግሞ ከአሁን ቀደም ከፍተኛ የደህንነት ባለስልጣናት እንደመሰከሩት ሁሉ ይኸው የኦባማ አስተዳደር የአገር ደህንነት ሚኒስትር የነበሩት ጄ ጃንሰንም በኔና በሩሲያ መካከል የተፈጸመ ትልቅ ደባ እንደሌለ አስታውቀዋል ሲሉ ጽፈዋል። ጃንሰን ትናንት ለተወካዮች ምክር ቤት የደህንነት ኮሚቴ ቃላቸው መስጠታቸው የሚዘነጋ አይደለም። አፍጋኒስታን ደቡብ ሄልማንድ ክፍለ ግዛት ውስጥ ዛሬ በደረሰ ከባድ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 29 ሰው ሲገደል ከ60 በላይ ቆስሏል። አጥፍቶ ጠፊው መኪናው ላይ ባጨቀው ቦምብ ጥቃቱን ያደረሰው ወታደሮችና የመንግስት ሰራተኞች ደሞዛቸው ሊቀበሉ ዋና ከተማዋ ያለ ባንክ ደጃፍ ተኮልኩለው እየተጠባበቁ ባሉበት ነበር ብለዋል እማኞች። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሶስት ሰዓት ከሰላሳ ሶስት ደቂቃ ነው። ከምሽቱ አዲስ አበባ ላይ ዝግጅታችን በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ይገኛል። በኢንተርኔትም ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በፌስቡክም አት ቪኦኤ አምሃሪክ ብላችሁ ብትገቡ ታገኙናላችሁ። በትዊተር ቪኦኤ አምሃሪክ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው ታገኛላችሁ። እንዲሁም ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ አለን። በእጅ ስልኮቻችሁ የቪኦኤን አፕ በነጻጭናችሁ ሞባይልና የእጅ ስልኮቻችሁና ታብሌቶቻችሁ ላይ ቪኦኤን በቀላሉ መከታተል ትችላላችሁ። አሁን የሙዚቃ ቆይታ እናድርግ። ጥቂት ፍቅር አዲስ ነቃ ጥበብ ተመለሰ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። ቴክኒሻኑ ፓትሪክ ዳያ በስቱዲዮ መሳሪያዎች ላይ አለ። ፕሮዲውሰሩ ንጉሱ ታምሬ፣ ረዳት ፕሮዲውሰሩ ፋሲል ገበየሁ በስቱዲዮ ናቸው። አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። ተከታዩ ዝግጅት ባህልና ማህበረሰብ በቅርቡ ለተመልካቾች ማክሰኞ ምሽት ከትናንት ወዲያ የተዋወቀ ተከታታይ የቴሌቪዥን ድራማ ነው። የዛሬ ምሽት ባህልና ማህበረሰብ ቅንብር ትኩረት ያደረገበት ታዋቂና አዳዲስ ተዋናዮች የተሳተፉበትና ቀጣይ ነውና ወደፊትም የሚሳተፉበት የሁለት ዓለም ሕይወት ሊያስተሳስር የታለመ ድራማ ነው። ከዋሽንግተን ዲሲ ወጣብላ በምትገኘው ሲልቨር ስፕሪንግ በይፋ የተዋወቀበትን ስነ ስርዓት ተንተርሶ የተሰናዳ ዘገባና ከሁለቱ የፊልሙ ዲሬክተሮች ጋር የተካሄደ ቃለ ምልልስ የመጀመሪያ ክፍል ነው አሁን የሚቀርበው። አዘጋጅና አቅራቢው አሉላ ከበደ

አሁን የሁለት ዓለም ጫፎች ህይወት ዋሽንግተንና አዲስ አበባን በቴሌቪዥን መስኮት ሊያነካካ ሊያስተሳስር የስደትን ሕይወት ቀለሞች ሊያሳይና ባለታሪኮቹ ከትውልድ አገራቸው ጋር ያላቸውን የተበቀና አንዳንዴም ወልፈት የማያሰኝ የሚመስል ትስስር ሊፈነጥቅ ይልቁንም የሚኖሩበትን ሀገር ፈተናዎች የኑሮ ቃና ሊያስቃኝ በአሜሪካ የሚሰራና ከአሜሪካ የሚሰራጭ ተከታታይ ፊልም ነው። የምሽቱም ስነስርዓት ቀድሞ የአዲስ አበባ ኤፍኤም ዘጠና ሰባት ነጥብ አንድ ጋዜጠኛ በኋላ ለረዥም ዓመታት የጀርመን ራዲዮ የዋሽንግተን ዘጋቢ የነበረውና አሁን ደግሞ የኢቢኤስ ቴሌቪዥን የእንቆቅልሽ ፕሮግራም አዘጋጅና አቅራቢ በመድረኩ መሪ አበበ ፈለቀ በስፍራው ለተገኘው ቁጥሩ የበዛ ታዳሚ እንዲህ ነበር የተዋወቀው። ሰንሰለት የተሰኘውን የወዳጅ ጓደኞቻችንን ድንቅ ስራ በኢቢኤስ ቴሌቪዥን በሚቀጥለው ቅዳሜ የሚጀመረውን ለመመድረክ ልፋታቸው፣ ድካማቸው፣ ውጣ ወረዳቸው ምን ያህል ከባድ እንደነበረ ደግሞ ልሳቸውን አብረን ለመጋራት ነው እዚህ የተገኘ ነው። በዩናይትድ ስቴትስ ተሰርቶ ወደ ኢትዮጵያ ሲሰራጭ የመጀመሪያው እንደሚሆን የተነገረለት የተከታታይ ፊልም ስራ የራሱን ታሪክ የጻፈም ይመስላል። ለመጀመሪያ ስድስት ወራት ስርጭት መሰናዶ በርካታ ወራት የፈጀውን ሂደት ይበልጡንም የተከታታይ ፊልሙ ስራ የጠየቀውን ብርታትና ያለፈባቸውን ፈተናዎች የፊልሙ ደራሲና በተዋናይነትም ጭምር ተሳትፏል፣ ታዋቂው ተዋናይና ገጣሚ ተመስገን አፈወርቅ ደግሞ እንዲህ ገልጦታል። ዛሬ እለቱ ጁን አስራ ሶስት ቀን ነው። ቀኑን ያነሳውባችሁ ያለ ምክንያት አይደለም። ሰንሰለት ቀረጻ የተጀመረው የዛሬ ዓመት ጁን 13 ቀን 2016 ላይ ነበር። ይሄው ዛሬ ልክ በአመቱ ሰንሰለት የአንድ አመት ልደቱን ዳዴ በማለት ያሳየበት ቀን ነው። ይሄ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል፣ ቀረጻ ይቀረጻል፣ ኤዲት ይደረጋል ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ። ስራው ሲጀመር ስራው እውን ይሆናል ብለው ያላመኑ ሰዎች ቁጥራቸው በርካታ ነበር። አንፈርድባቸው። እንኳንስ ተከታታይ ፊልም፣ አንድ ወጥ ስራ እንኳን ሰርቶ ለመጨረስ ስንት ጊዜ እንደሚፈጅ ማንም የሚያውቀው ጋር፣ በተለይ እዚህ አሜሪካን ሀገር። ስራው ከመጀመሩ በፊት ከስራው የራቁ ሰዎች እንደነበሩ ሁሉ በቀረጻም ወቅት የሚጠይቀውን ትዕግስትና ጥናት አመዛዝነው ካጠገባችን በአንድ ቀን ቀረጻ የተሰወሩ ነበሩ። አርቲስት የሚለውን ማዕረግ እንዲህ ባለ መድረክ ነው መቀበል የምፈልገው፣ ዛሬ በዚያ ስም ልጠራ በሚል የጨዋታ ስሜት የተንደረደረው በፊልሙ በተዋናይነት ከተሳተፉት አንዱ ማሮ አበበ ነው። የፊልሙን የብዙ መንገድ እይታዎች ለማንጸባረቅ በሚመስል ዘይቤም ዚስ ኢዝ አሜሪካ ይህ አሜሪካ ነው ሲል ባነበባት ተራኪ ግጥሙ፣ ሁሉም የሚቻልበት እንደማለት በብዙ ቃላት የተነገረለትን የፊልሙን ገጽታ ጥሩ ስዕል የሰጠች ይመስላል። የግጥሙ ርዕስ ዚስ ኢዝ አሜሪካ ነው። እኔና እኔ የረጣው እኛነት ሁሉ የጠፋው ራሱን በመሻቱ ውስጥ የቆለፈ መሀል የሚባል አቶ በየፊናው የጸነፈ ይሄ የኔ ሕዝብ ስለ ሰንሰለት ምን ይላል? አንዱ ጽንፍ ሰንሰለትን ሲገልጸው እንዲህ ይላል እግር ተወርች ታስረን ካፍ ከጆሮ ተከርችመን ሰብነታችን ተገሶ ሰማያቱ ጩኸታችን በባዱ አጥር ለምንኖረው የግድ ቀንበር ተጭኖብን ጠዋት ማታ ኤሎሄ ለምንለው የተቃውሟችን የአቤቱታችን የግት ዘመን ተጋድሎ አርማ የጭቁሞች ድምፃችን ነው ይልሃል። መብታቸው ነው። ሌላኛው ጽንፍ ደግሞ እንዲህ ይልሃል፣ ዩ ሚን ሳንሳለት ከማን ዩሚን ጩሃ ራይ ይልሃል። አንበሳ የሚያስድ ግድግዳ ሰንሰለት በአንገቱ አጥልቆ ኦልሞስት የቀረው ሱሪውን እስከ ቁርቢው ለቆ። ትለቆ ሰንሰለት እኮ የፍሪኮች መዘነጫ የአራዳ ልጆች አንደኛ ምርጫ፣ መሽቀርቀሪያ፣ ማማሪያችን፣ መዋቢያችን ከሰፊ ሕዝብ የሚለየን መታወቂያ መድመቂያችን፣ ሰንሰለት የዘመን ፈርጥ ጌጣችን ነው ይለዋል። መብታቸው ነው። ዚስ ኢዝ አሜሪካ። የቀደመው የማሩ ግጥም ረዥም ነው። ቀንጀባ አድርገን ያሰማናችሁ። አንጋፋና ታዋቂው ሁለገብ መድረክ ሰዎች አርቲስት አለም ፀሐይ ወዳጆ ና አርቲስት ተክሌ ደስታ በመድረኩ ተገኝተው ለወጣት ተዋናዮች የተሰናዳውን ሽልማት ሰጥተዋል። አድማጮች ታዲያ አሁን ፊታችንን ወደ አዘጋጆቹ ነው የምናዞረው። የሙዚቃና የድምፅ እንዲሁም የምስል አቀናባሪዎችና ሌሎች አጋዥ የፊልም ሙያተኞችን ጨምሮ ከሰላሳ በላይ ሰዎች የተሳተፉበት ተከታታይ የቴሌቪዥን ድራማ ደራሲና ዲሬክተር ተመስገን አፈወርቅ ቀደም ብለን ሰምተነዋል። እንዲሁ እንዲሁም ሌላው የፊልሙ ዲሬክተር ቴዎድሮስ ለገሰ ዛሬ ከማምሻውን ወደ ስቱዲያችን ጎራ ብለዋል። እንኳን ደህና መጣችሁ። ስለ ጋበዝከን ስቱዲዮ ድረስ እናመሰግናለን። አመሰግናለሁ አሉላ፣ ስለ ጋበዝከንና እዚህ መተን በአዲስ ስራችን ላይ እንድንነጋገር ስላደረግክን በጣም እናመሰግናለን። ግሩም ሰንሰለት ነው ያገናኘን። ሰንሰለት ያቆራኛል፣ ያገናኛል። በኢቢኤስ የሚተላለፈው በእናንተ ተከታታይ የቴሌቪዥን ድራማ የመጀመሪያው ጭት ባለፈው ቅዳሜ ተላልፏል። ሁለት ዓለም ሊያቆራኝ የታለመ ይመስላል አዲስ አበባና ዋሽንግተንን ብለው ወይ ኢትዮጵያና ዩናይትድ ስቴትስን እንተዋወቅ እስኪ ሁለት የዓለም ጫፎች ብዙ ታሪኮች የተሳሰሩ የተጋመዱ ከመጀመሪያው የፈነጠቃቸኋቸው ታሪኮች አሉ። ተመስገን የፊልሙ ደራሲ ነው። ሰንሰለት ስለምንድን ነው? ሰንሰለት እንግዲህ የተነሳንበት ዓላማ ልክ አሜሪካ ሀገር ያለውን የአኗኗር ሁኔታ እውነተኛ ታሪኮች ላይ ተመርክዞ እሱን በሚያዝናና መልኩ ማቅረብ ሲሆን ርዕሱም እንደሚጠቁመው የተለያዩ ታሪኮች ተሰናስለው አንድ ቦይ ውስጥ የሚፈሱበት መንገድ ነው። ያም ኢትዮጵያና እዚህ ያለውን ኅብረተሰብ በአንድ ታሪክ ውስጥ እየገመደ የሚራመድ ረጅም ፊልም ነው። ወደ ጥንስሱ እንዴት ተጀመረ፣ ሌሎች ጥያቄዎች እናነሳለን። ሌላው ዲሬክተር ቴዎድሮስ ለገሰ ነው። ያንተን ድርሰትም በማዳበሩ የተሳተፈ መሆኑን በፊልሙ መግቢያ ላይ ታስተዋውቃላችሁ። ቴድሮስ፣ አንተ ሰንሰለት እንዴት ትገልጸዋለ? ሰንሰለት ያው ዋናው ትልቁ ነገር ብዙ የታመቁ ነገሮች ያሉት ናቸው። እንዳልከው አዲስ አበባና አሜሪካንን በመጀመሪያ ደረጃ ሊያስተሳስር የፈለገ ድልድይ ይሆናል ብለን የምናስበው ትልቅ የቴሌቪዥን ድራማ ነው። ከዛ ባሻገር ያለፍንባቸው እውነተኛ የሆኑ ታሪኮች በውስጡ ታምቀዋል። ኮሜዲ ነገሮች አሉት፣ ሲሪየስ ነገሮች አሉት፣ ቻሌንጂንግ የሆነ ነገር አለው። በሰንሰለት ውስጥ ጊዜ ተወስዶ የተሰራ ስራ ነው። ቶም እንደዚህ እንደምታየው የከሳው ከሰንሰለት በኋላ ነው። አሁን እንደ ሲሪየስ ሆኖ ሲያወራ በቃ ከውስጡ ያለውን ነገር በሙሉ ጨምቆ ያወጣበት ስራ ይመስለኛል። ያንን ስራ ደግሞ እንደገና በደንብ ተጨንቀን ትንሽ እንኳን የተሻለ ነገር እንስራ ብለን ስላሰብን ከፍተኛ ጥንቃቄ ውስጥ ነው የሰራነው ስራ ነው ሰንሰለት በርከት ያሉ የቴሌቪዥን ድራማዎች እናንተ አሁን ቴሌቪዥን ስራዎቻችሁን በምታቀርቡበት ኢቢኤስ ከኢትዮጵያ ወዲህ ይተላለፋሉ። ዘመንን፣ ሞጋቾችን፣ በቀናት መካከል በርከት ያሉ ናቸው። በኢትዮጵያ በስፋት መሰራት የተጀመረበት ጊዜ ነው ማለት ይቻላል። ከኢትዮጵያ ቴሌቪዥን ባሻገር ከዚህ ወደ ኢትዮጵያ ግን የእናንተ የመጀመሪያው ነው። እንዳስተዋውቃችሁትም በተከታታይ የሚቀርብ የቴሌቪዥን ድራማ ወይም ፊልም ይቻላል አሁን የሞከራችሁት ለወራት የሚያዘልቃችሁን ስራ ይዛችኋል። ዘለቄታውንም በኋላ ላይ የምናነሳቸው ጥያቄዎች ይኖራሉ። ይቻላል ተመስገን። ይቻላል ዋና ያው ጽናት ነው። በዛ ባሻገር ደግሞ ይሄ የአንድ ሰው ስራ አይደለም፣ የብዙ ሰዎች ተዋጽኦ ነው። ስለዚህ የተለያዩ ጠንካራ ሰዎች የተለያዩ ቦታ ላይ ሊኖሩ ይችላሉ። እነሱ በሆነ አጋጣሚ ደግሞ ሲገናኙ የማይፈርስ ጽናት ያለው ኃይል ይፈጥራሉ። ማለት ፈታፈታ እናድርገው አይቻልም፣ ወደ ማለት የቀረብኩበት። ስታስተዋውቁም ተናግራችኋል። ስራው የሚጠይቀው ጉልበትና እውቀት ክህሎት ብቻ ሳይሆን ኑሮ አለ። በአሜሪካ እንዲህ ያሉ ስራዎች የሙሉ ጊዜ ስራ ሆኖ ነው የሚሰሩት። እናንተ ሙሉ ጊዜያችሁን የሚጠይቅ ከአንድ በላይ ምክንያቶች አላቸው። ቤተሰብ አለ፣ ልጆች ማሳደግ አለ። እሱም ራሱን የቻለ ሀላፊነት ነው። ለየት የሚል አለ ኢትዮጵያ ከሚደረገው የድጋፉን መንገድ፣ ሌሎችም ነገሮች ከግምት ውስጥ ይገባሉ። ይሄ ግን የሙሉ ሰዓት የሚጠይቅ ስራ ነው። እስካሁን የመጣችሁበት መንገድ እንዴት እንደሚቻል አሳያችሁ። እስኪ ንገር ነው እንግዲህ እንደጠቀስኩልህ እዚህ ስራ ላይ ከካሜራውም ጀምረህ ከአክተሮቹም ከዳይሬክተሩም ከዚህም ጀምረህ እንደዚህ አይነት ልዩ ፍቅር ያላቸው ሰዎች ወይም በቃ ለዚህ የሚከፈለውን መስዋዕትነት በሙሉ እንወስዳለን ያሉ ሰዎች ተገናኙ። እንደድል ያው ያኔ መክፈቻውም ላይ ስንናገር እንደሰማው ገባ ብለው የወጡ የጠፉ አሉ። ጽናቱ የሚጠይቀውን ነው። እሱም ሲያዩ ያስደነግጣል። ይሄ የአንድ ቀን ስራ አይደለም። ልክ አንድ ሰዓት ተኩል ፊልም ሰርተህ እንደምትለያየው አይደለም ገና አንድ አመት ተኩል፣ ሁለት አመት ይሄም። ስለዚህ የአንድ ቀን ቀረጻ የሚያደክም ከሆነ አንድ አመት ተኩል ምን ሊሆን እንደሚችል ገምተው በአንድ ቀረፃ የጠፉ ሰዎችም አሉ። አሁን ግን ያለው ቲም በዛ ያንን ጽናት ተቋቁሞ ነው። አንድ አመት ያክል እንቅልፍ የለም። ምንተኛው ከሚድናይት ካለፈ በኋላ ነው ቀረጻስ። ከስሪ ኤም በኢትዮጵያ ከምሽቱ 9 ሰዓት ድረስ ድረስ እያመሸን የምንቀርጽበት ምን ቀርጽበት ሁኔታ አለ። በዚህ ላይ ኑሮ አለ፣ ልጆች አሉ፣ ብዙ የማህበረሰብ ሌሎች ደግሞ ግዴታዎች አሉ። እነሱ እነሱን በሙሉ አቀናጭቶ ከዚህ ጋር እንትን ማለት እጅግ ፈታኝ ነው። ግን አንድ ነገር በፊትም የተረዳነው እኔና ቴዲ የዛሬ ሰባት ዓመት ዲያስፖራ ሚል ቲያትር ይዘን ለመሄድ ስናስብ ከዚህ እንደሱ አይነት ስሜት ነበር። የማይቻል ነገር ነው አዲስ ነገር ቲያትርን የሚያክል ነገር ከዚህ ይዘ አዲስ አበባ ላይ ሄዶ መተወን ፊልም ብሰሩ ይሻላል ምናምን የሚል ሀሳብ ነበረ ግን ጽናቱ ካለ እንደምትችል ያው ያንን አልፈነው ጥሩ ሰክሰስፉል የሆነ ስራ ሰርተን ተመልሰናል። ስለዚህ ይሄኛውም ሲታሰብ የሱ አይነት ስሜት ያለው ብዙ ሰው ነበረ። አይ የትም አይደርስም፣ አይዘልቅም። ምክንያቱም ከዚህ በፊት የነበረው ተሞክሮ ፌል ያደርጉ ብዙ ስራዎች አሉ። እንደሱ ምክንያቱም አትፈርድም በማለት ምክንያቱም ኑሮ አለ፣ ያንን መቋቋም ይከብዳል። ስለዚህ ይሄ ሁሉ ቲም ጠንካራ ሆኖ አመት በሙሉ ከኛ ጋር አብሮ ይህንን ነገር በጽናት በማለቱ በጣም በዚያ አጋጣሚ ማመስገን እፈልጋለሁ ሁሉ ነው። የተከታታይ ፊልሙን ዋና ዋና ጭብጦች በስርቆሽ የምንጋራበትን ጨምሮ ከዲሬክተሮቹ ተመስገን አፈወርቅና ቴዎድሮስ ለገሰ ጋር የጀመርነው ወግ ሳምንት ይቀጥላል። በዛሬና በሳምንት መሀል ታዲያ ሁለተኛው ትዕይንት አሁን ቅዳሜ ይቀርባል። ሳምንት እንገናኝ። በመቀጠል የተፈጥሮ አካባቢ ሳይንስና ሕይወት ይቀርባል። አዘጋጅና አቅራቢው ሶሎሞን አባተ ነው። የኢትዮጵያ ቡና አደጋ ላይ ነው። በመጪዎቹ የሰማንያ ዓመታት የጊዜ ቡና የኢትዮጵያ ቡና የሚመረትበት አካባቢ ወደ ስድሳ ከመቶ የሚጠጋው ክልል ለቡና ምርት የማይስማማ ሊሆን እንደሚችል ከትናንት በስቲያ የወጣ አንድ የጥናት ሪፖርት አስጠንቅቋል። ይህ ኔቸር ሪሰርች ወይም የተፈጥሮ ምርምር የሚባል ድርጅት ኔቸር ፕላንት በሚባል ሕትመቱ ባወጣው ጽሑፍ በዓለም እጅግ ተወዳጅና ታዋቂ የሚሆነውን አራቢካ እየተባለ የሚጠራውን የኢትዮጵያ ውልድ የሆነ ቡና የሚያበቅለው አካባቢ በአየር ንብረት ለውጥ ምክንያት የመጎዳት ወይም የመጥፋት አደጋ ላይ ነው። ይሁን እንጂ ጥናቱ ያመላከተው የተስፋ ጭላንጭልም አለ። የሙቀቱ መጠን እየጨመረና የዝናቡ መጠን እየቀነሰ በሄደ መጠን ኢትዮጵያ ምናልባት የቡና ምርት አካባቢዎቿን የተሻለ እርጥበት ወዳላቸውና ለጥላነት የሚሆኑት ዛፎች ጠርቅም ወዳሉበት ደጋማ ስፍራዎች ማስፋት መጀመር ሳያስፈልጋት አይቀርም። ይህ እንቅስቃሴ ደግሞ አሁን ያሉትን ደኖች ወይም ቢያንስ ዛፎች መጠቀም ብቻ ሳይሆን የተጠናከረ የደን ልማት ስራ መጀመርን ማስፋትና ማጠናከርንም የሚያካትት እንደሚሆን ነው የሚጠበቀው። ይህ ጥናት የተካሄደው ለንደን በሚገኘው ኬው ሮያል ቦታኒከል ጋርደን ወይም የብዝሃ እጽዋት እንክብካቤና ምርምር ማዕከል ወይም መስክን በለው ባልደረባው በሆኑት ዶክተር አሮን ዴቪስ እና የዚሁ ድርጅት ባልደረባ በሆኑት ጀስተን ሞት እንዲሁም የኢትዮጵያው የተፈጥሮ አካባቢ እና የቡና ደን መድረክ ወይም በእንግሊዝኛ መጠሪያው ምህጻር ኢሲኤፍኤፍ ተብሎ በሚታወቀው ተቋም መሪ በዶክተር ታደሰ ወልደ ማርያም ጎሌ ነው። ወፍ ዘራሽ ሆኖ በተፈጥሮ የሚበቅለውና ዛሬ በስፋት በዓለም ዙሪያ እየተመረተም እየተወደደም ያለው የቡና ዘር ወይም በሳይንሳዊ መጠሪያ ስሙ ኮፊ አራቢካ የኢትዮጵያ ዝናባማ ጫካዎች የተፈጥሮ ሀብት يا انرسو መሆኑን ዶክተር ታደሰ ወልደ ማርያም የዛሬ አስራ አራት ዓመት አውጥተውት የነበረ አንድ ጽሑፍ ይናገራል። ዶክተር ታደሰ ይህንን ሰሞኑን በዓለም ዙሪያ ዜና ሆኖ በታላላቅ መገናኛ ብዙሃን እየተናፈሰ ያለውን መጻኢ ጉዳት የሚጠቁም ስጋት በዚያ ጽሑፋቸው ሲያሰፍሩ የዚህ ቡና ዘር በደን መመናመን ምክንያት አደጋ ላይ መሆኑን አውጥተው ነበር። በደቡብ ምዕራብ ኢትዮጵያ የያዩ ደን እጽዋት በሚል ርዕስ የወጣው የዶክተር ታደሰ ጥናት የደን እጽዋት የቡና ተክሎች እንዲሁም በደኑ ስርዓተ ምህዳር ላይ የሰው ተግባር ያለው ጫና አንድ በአንድ ዝርዝር ለመጀመሪያ ጊዜ የወጣበት እንደሆነ መግቢያው ይናገራል። ቡና አስራ አምስት ሚሊዮን ለሚሆን ኢትዮጵያዊ ገበሬ የዕለት ተዕለት ሕይወቱ የቆመበት ሀብት ነው። ለኢትዮጵያ ደግሞ ከውጪ ንግድ ከምታገኘው ገቢ ሩብ ያህሉን የሚሸፍን ነው። ምናልባት ኢትዮጵያ በመጪዎቹ መቶ ዓመታትና ተከታታይ ትውልዶች ውስጥም ዋና የኢኮኖሚዋ ዋልታ ቡና ወይም አከርካሪዋ ሆኖ ላይቀጥል ይችላል ልማት ሰፍቶ አገር አድጋ ሰላም ሆኖ ሥራ ከሰለጠነባት፣ ወደዚያ ለመድረስ ግን መንገዱም ድልድዩም ከሆኑ አቅሞች አንዱ ነው። ለኢትዮጵያ ደግሞ ስሟም ፊቷም ነው። Demim, of course, of the many contributions Ethiopia has made to the world over the centuries, I'm certain that Americans want to thank you for one in particular, uh, discovering something that sustains people around the world day and night and many people in the White House, and that is coffee. Thank you, Ethiopia. <laughs> በዓለም ዙሪያ ያሉ ህዝቦችን እንዲሁም ዋይት ሃውስ ቀንና ሌሊት ቀጥ አድርጎ የያዘ ቡና ነው። ኢትዮጵያ እናመሰግንሻለን። ዋይት ሃውስ ውስጥ እኛ ግዙፍ የቡና ተጠቃሚዎች ነን። የዩናይትድ ስቴትስ የቀድሞ ፕሬዚደንት ባራክ ኦባማ ናቸው፣ በቅርቡ ኢትዮጵያን በጎበኙ ጊዜ ያሰሙት ምስጋና። ቡናን ስለ ሰጠሽን ኢትዮጵያ ምስጋና ይድረስሽ። የኢትዮጵያ ቡና ኮፌ አረቢካ እንግዲህ እጣፈንታው ምን ይሆን? ኔቸር ፕላንትስ ከትናንት በስቲያ ያወጣውን የጥናት ሪፖርት በሚመለከት ዶክተር ታደሰ ወልደ ማርያም ጎሌን ጨምሮ አጥኚዎቹን ለማነጋገር፣ ከመንግሥትና ከሌሎችም አካላት አስተያየቶችን ለማሰባሰብ ጥረት እያደረጉ አውሮፓ መካከለኛው ምሥራቅ፣ ሰሜን አፍሪካና ዩናይትድ ስቴትስ ክብረ ወሰን ሰበር በሆነ አዲስ የሙቀትና የግለት ማዕበል እየተጠበሱ ናቸው። የዓለም ሚቴዎሮሎጂ ድርጅት ሰሞኑን ባወጣው ሪፖርት መሠረት የያዝነው የአውሮፓ ዓመት በተመዘገበ ታሪክ ውስጥ አቻ የለሽ ግለት የሚመዘገብበት ሳይሆን አይቀርም። ባለፈው ሳምንት ውስጥ ድንገት ተቀጣጥሎ እስከዚህኛው ሳምንት የዘለቀው የፖርቹጋል ሰደድ እሳት ወደ ስድሳ የሚሆን ሰው ሕይወት በልቷል። ከዚያ ሰደድ መንስኤዎች አንዱና ዋነኛው ከአርባ ዲግሪ ሴልሽየስ በላይ ያሻቀበው የሙቀት መጠን እንደሆነ የሚቴዎሮሎጂ ድርጅቱ አስታውቀዋል። ከትናንት በስቲያ ማክሰኞ ደግሞ በግለቱ በታሪክ ሁለተኛ ነው በተባለው የሙቀት መጠን ምክንያት በስፓኝና በፈረንሳይ የማስጠንቀቂያ ማስታወቂያዎች ደወሎች ሲሰሙ ውለዋል። በዩናይትድ ስቴትስ ካሊፎርኒያና በኔቫዳ በረሃማ አካባቢዎችም እንዲሁ ሰማይ ጠቀስ ቁጥር የሚያሳዩ የሙቀት መጠን ሁኔታዎች እየተስተዋሉ ነው። ሰሞኑን ወደ ሰሜናዊ አፍሪካና ወደ መካከለኛው ምስራቅ ጎራ ላለ እስከ 50 ዲግሪ ሴልሽየስ የሚደርስ ንዳድ ውስጥ ነው የሚገባው። ባለፈው ግንቦት በምድራችን ላይ እጅግ የጋለው ስፍራ ቱርባት የምትባል ከተማ የምትገኝበት አካባቢ እንደሆነ ታውቋል። ቱርክ ውስጥ የዓለም ሚቴዎሮሎጂ ድርጅት ቃል አቀባይ ክሌር ኔሊስ ናቸው ይህንን መረጃ የሰጡት። ሃምሳ አራት ዲግሪ ሴልሽየስ ነው የተመዘገበባት። ለኤስያ ይህ አዲስ የሙቀት ጣሪያ ነው። ባለፈው ዓመት አመት ሐምሌ ውስጥ ክዌቱስ ከተመዘገበው ሙቀት ጋር እኩል መሆኑ ነው። ይህ የሙቀት መጠን ለአካባቢው አዲስ ጣሪያ ስለመሆኑ የሚያጣራ ኮሚቴ በቅርቡ እንሰይማለን። የዓለም ሜቴሮሎጂ ድርጅት ሳይንቲስቱ ኦማር ባዱር እንዳሉት የዓለም የሙቀት መጠን ጣሪያ ዩናይትድ ስቴትስ የሚገኘው ዴቭ ቫሊ ላይ የዛሬ መቶ አራት ዓመት የተመዘገበው ሃምሳ አምስት ዲግሪ ሴልሽየስ ነበር ኢትስ ቤሪ ዲፊኮልት ቱ ብሪክ ግፊቱና የአየር መጨናነቁ አንድ ላይ በአንድ ቦታ የመገኘታቸው ሁኔታ እንዲህ ተዘውትሮ የሚስተዋል ባለመሆኑ የዓለምን የግለት ጣሪያ መስበር ቀላል አይደለም። እናም አሁን ያለው ስጋት ያንን ጣሪያ ወደ መስበሩ የመቅረባችን ነገር ነው። አሁን 54 ዲግሪ ሴልሺየስ ላይ ደርሰናል። ከጣሪያው ያንን ያህል ሩቅ አይደለንም። የዓለም የሚቴዎሮሎጂ ድርጅት እጅግ የበረቱ የሰው ሕይወት ሊቀጥፉ የሚችሉ ሰደድ እሳቶችን የሚያስነሱ የሙቀት ማዕበሎች ወደፊትም በተከታታይ ይከሰታሉ ብሎ እንደሚጠብቅ አስታውቋል። የዛሬ ዐሥራ አራት ዓመት በአውሮፓውያኑ የዘመን አቆጣጠር በ2003 ዓመተ ምህረት በኢትዮጵያ አቆጣጠር በ1995 ዓመተ ምህረት ማለት ነው። በድፍን አውሮፓ የሰባ ሺህ ሰው ሕይወት የበሉትን አይነት የሙቀት ማዕበሎች ቀለበት እንደገና ሊመለስ እንደሚችል ድርጅቱ እያስጠነቀቀ ነው። መወሰድ የሚገባቸውን እርምጃዎች ሰውም፣ መንግስታትም፣ ተቋማትና ድርጅቶችም ዛሬውኑ ይዋል ይደር ሳይሉ መተለም፣ ማሰብ አለባቸው። የአየር ንብረት ለውጡ የሙቀት ማዕበሎቹ ይበልጥ ተደጋግመው ይበልጥ ተጠናክረውና ለተራዘመ ጊዜም እንዲመላለሱ እንደሚያደርግ ሳይንቲስቶች እያሳሰቡ ነው። ክቡራትና ክቡራን አድማጮች የኢትዮጵያ ቡና ዋጋ በየዕለቱ የሚሸጥበትን ለማግኘት ጥረት እያደረግን ነው። ልክ እንደ ሚቴሮሎጂ ኤጀንሲና እንደ ብሔራዊ ባንክ የምንዛሪና የአየር ሁኔታ መረጃዎች ከኢትዮጵያ የቡና ገበያ እስካሁን ድረስ ማግኘት አልቻልንም። ጥረት እያደረግን ነው። ባገኘን ጊዜ እናሰማችኋለን በየዕለቱ የምናገኘውን መረጃ። የዛሬን የምንዛሪ ዋጋ ላስታውስ። ይሄ መረጃ የወጣው ባለፈው ዓርብ ሰኔ ዘጠኝ ሁለት ሺህ ዘጠኝ ዓመተ ምህረት ነበረ የኢትዮጵያ ብሔራዊ ባንክ ዌብሳይቱ ላይ ኤንቢኢ ጂኦቪ ኢቲ ላይ ነው ያወጣው። አንድ የዩናይትድ ስቴትስ ዶላር 23 ብር ከ05 ሳንቲም ነው። የባንክ መሸጫ ዋጋ 23 ብር ከ52 ሳንቲም ነው። አንድ ዩሮ 25 ብር ከ77 ሳንቲም ነው። አንድ የእንግሊዝ ፓውንድ 29 ብር ከ41 ሳንቲም ነው። ዌብሳይቱ ላይ 8 18 ምንዛሪዎችን የያዘ ዝርዝር ይገኛል። ዛሬ የድፍድፍ ዘይት ዋጋ የዓለም ዋጋ ነው ይሄ፣ አርባ ሁለት ዶላር ከሀምሳ ሶስት ሳንቲም ነው። በኢትዮጵያ ምንዛሪ ቀደም ሲል ባሰማሁት መሰረት አንድ ሺ ብር ከሰላሳ አንድ ሳንቲም ማለት ነው። የዓለም የወርቅ ዋጋ በየሱቁ የሚሸጠው ሳይሆን የተጣራ ወርቅ ነው፣ አርባ ዶላር ከአስራ ሶስት ሳንቲም ነው። በግራም ዘጠኝ መቶ አርባ ሶስት ብር ከሰማኒያ ስድስት ሳንቲም ማለት ነው። ይሄ የዛሬ ዋጋ ነው። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ኢትዮሜት ዶት ጂኦቪ ዶት ኢቲ ባገኘት መረጃ መሠረት ነገ አርብ ሰኔ 16 2009 ዓ ምት አዲስ አበባ ከፊል ዝናባማ እንደምትሆን ተተንቢዋል። ሙቀቷ ከፍተኛው 26 ዝቅተኛዋ 12 ዲግሪ ሴልሽየስ ነው። በብዙ የደቡብና የምዕራብ ሀገሪቱ ክፍሎች በመጪዎቹ ሶስት ቀናት ዝናብ ወይም እርጥበት ሊኖር እንደሚችል ትንበያው ይናገራል። አንዳንዶቹም ዝናብ እንደሚጥልባቸው ነው የሚያሳየው። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ ኢትዮጵያ ውስጥ ከፍተኛው የሙቀት መጠን የሰመራው ከፍተኛ አርባ አምስት ዲግሪ ሴልሽየስ ነው። በዛ አካባቢ የምትንቀሳቀሱ ጠንቀቅ በሉ። የዛኑ ያህል ደግሞ ዝቅተኛው የባሌሮቤው ዝቅተኛ ዘጠኝ ዲግሪ ሴልሽየስ ነው። ደረብ ደረብ አድርጎ መሄድ ያስፈልጋል፣ እዛ አካባቢ። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ሐሙስ፣ ማለት ዛኔ ዛሬ ሰኔ 15209 ዓ.ም ምት ያወጣው መረጃ ነው። ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ከተለያዩ ከ18 አካባቢዎች የተሰባሰቡ መረጃዎች ይገኛሉ። ክቡራትና ክቡራን አድማጮች ዝግጅታችን ተጠራ። ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ፣ ቴክኒሽያን ፓትሪክ ዳያ፣ ፕሮዲውሰሩ ንጉሱ ታምሬ፣ ረዳቱ ፕሮዲውሰር ፋሲል ገበየሁ እንዲሁም አስተናጋጆቻችሁ ሰሎሞን አባተና ቆንጅት ታየንን። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።